የፌዴሬሽን የክልልና የከተማ አስተዳደር ምክር ቤቶች የጋራ ምክክር መድረክ ትናንት በመቀሌ ትግራይ ውይይት አካሂዷል ይለናል የመቀሌው ዘጋቢያችን አለም ፍስሐ። የውይይት መድረኩ መክፈቻ ላይ የተገኙት የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረ ጽዮን ገብረ ሚካኤል በሰጡት አስተያየት በአገሪቱ የሚካሄደው ምርጫ በጊዜውና ህገ መንግስት በሚያዘው መሰረት መካሄድ አለበት ብለዋል። አለም ፍስሐ ለሁለት ቀናት የተካሄደው የጋራ ምክር መድረክ በአዋሳ ከተማ የተካሄደ የጋራ ምክር መድረክ ሰነድ መገምገም ችለዋል። ዶክተር ደብረጽዮን ገብረ ሚካኤል ባሰሙት የመክፈቻ ንግግር የፌዴራል ስርዓት በአገሪቱ በሁለት አስርተ ዓመታት በዓለም የተመሰከረለት ልማት አስመዝግበዋል ካሉ በኋላ ለሀገራችን ሁሉና ወሳኝ ጉዳይ የሆነው ምርጫ በኃላፊነት መንፈስ በአግባቡና ና በህገ መንግስቱ መሰረት ካልተካሄደ አገሪቱን እንድትበተን መወሰን መሆኑ ታውቆ ሁሉም ምርጫው በጊዜው ውጤታማ ሆኖ እንዲጠናቀቅ የበኩላቸው ድርሻ ወሳኝ ነው። የፌዴራል የክልልና የከተማ አስተዳደር ምክር ቤቶች የጋራ ምክር መድረክ ግንቦት 16ና17/2011 ዓ.ም ለሁለት ቀናት ነው የተካሄደው። ስለ ፌዴራል ስርዓት አስፈላጊነት አስመልክተው አስተያየት የሰጡ የህዝብ ተወካዮች አፈ ጉባኤ አቶ ታደሰ ጫፎ ናቸው። ፌዴራሊዝም በሀገራችን በጣም አስፈላጊ ነው። በእኛ ሀገር ተጨባጭ ሁኔታ እንደኛ ያሉ አገሮችም ይህን በማድረግ ችግራቸውን ፈል በርካታ የልማት ስራዎች መስራት ችለናል። በዚህ መንገድ ሄደን ማለት ነው አሁን የሚነሱ ጉዳዮችን ደግሞ ቁጭልን በሜሪቱ መነጋገር እንችላል። እንግዲህ አሁን ዋናው ፌዴራሊዝም ለዚህ ሀገር ያስፈልጋል አያስፈልግም በሚለው ላይ አይደለም ዋናው ጥያቄ። የተረዳሁት ብዙ ፖለቲካዊ ውይይቶች ላይ ከሚነሱ ነገሮች ስናይ በአንድ በኩል አሁን የምንከተለው ብሔርን በዋናነት ህገ መንግስቱ ላይ ይሄ በደንብ ተቀምጧል። በነገራችን ላይ ቋንቋን፣ ሥነ ልቦናን፣ ባህልን መልክዓ ምድራዊ አቀማመጥን ብሎ በህገ መንግስቱ ላይ ሁሉን ነገር ያካተተ ነው። አንዱ ይሄ ነው። ሁለተኛው አይ ይሄ መሆን የለበትም። መልክዓ ምድራዊ አቀማመጥ ታሳቢ ተደርጎ መሆን አለበት። ስለዚህ በዚህ ላይ ቁጭ ብሎ በደንብ መነጋገር ያስፈልጋል። እንዴት በእኛ ሀገር የሚነሱ ፖለቲካዊ ጥያቄዎችን ማዕከል አድርገን ቁጭ ብለን መነጋገር እንችላል። ስንነጋገር ይህ ትክክሉ፣ ይህ ትክክል ያደለው በሚል አሳማኝ ምክንያት በማቅረብ ኢትዮጵያውያን መተማመን እንችላል። የፌዴራል የክልልና የከተማ አስተዳደር ምክር ቤቶች የጋራ ምክር መድረክ ከተገኙት ከቤንሻንጉል ክልል የመጡት አቶ ጌተናሲ ዳሞ ፌዴራሊዝምን አስመልክተው እንዲህ ብለዋል። የሚጠቅመው ፌዴራሊዝም እኔ ካናዳ ብንወስድ አርባ አካባቢ ሌሎች ፌዴራሊዝም የሚከተሉ ሀገሮች ተጠቃሚ የሆኑ ሀገሮች አለ እንደ ኢትዮጵያም እስካሁን የመጣንበት በዚህ ሀያ ሰባት ሀያ ስምንት ዓመታት በዚህ ስርዓት ስለሆነ አሁንም ለቀጣይ ትውልድ እኛም ብናልፍም ራሱ ለሀገራችን የፌዴራል ስርዓት አስፈላጊ ነው ያሉት ደግሞ ከጋምቤላ ክልል አቶ ላክቤክ ናቸው። በሀገሪቱ ያለው ሁኔታ ፌዴራሊዝም ስርዓት ያስፈልጋታል። ለነገውም ያስፈልጋል። ትላንትናም ሲያስፈልገን ነበረ። አሁን ደግሞ ያስፈልገናል። ስለዚህ ለሚቀጥለውም ያስፈልጋል። በምክክር መድረኩ የተገኙት የፌዴሬሽን አፈ ጉባኤ ወይዘሮ ከሪያ እብራሂም መዝጊያ ንግግር ባሰሙት ወቅት ህገ መንግስቱና ፌዴራል ስርዓቱን ወደ አደጋ የወደቀበት ዋና ምክንያት የፌዴሬሽን ተቋም ምክንያት አይደለም። ዋናው ምክንያት የፖለቲካ ብልሽት ነው። አሁንም መስ ፖለቲካ ሆኖ ማስተካከል ያለ። የፌዴራል የክልልና የከተማ አስተዳደር ምክር ቤቶች የጋራ ምክር መድረክ ቅዳሜ ግንቦት አስራ ሰባት ሁለት ሺ አስራ አንድ ዓመተ ምሕረት ተጠናቀዋል። ለድምፅ አሜሪካ ሬዲዮ አለም ፍስሀ ከመቀለ።